በካማሺ ዞን ስር ከሚገኙት ወረዳዎች ውስጥ አንዱ በሆነው ሴዳል ወረዳ ከትናንት በስቲያ ማታ የታጠቁ ኃይሎች ያደረሱት በተባለው ጥቃት የሰው ሕይወት ማለፉንና የማህበራዊ አገልግሎት የሚሰጡ ተቋማትን ጨምሮ የግለሰብ ንብረቶች ላይ ጉዳት መደረሱን ነዋሪዎች ተናግረዋል። አቶ ደረጀ የታደሰ የሴዳል ወረዳ ነዋሪ ሲሆኑ በአሁኑ ጊዜ ጥቃቱን በመሸሽ በምዕራብ ወለጋ መንዲ ከተማ ይገኛሉ። በወረዳው ባለፈው አንድ ዓመት ምንም አይነት የጸጥታ ችግር እንዳልነበር የተናገሩት አቶ ደረጀ ሰኞ ማታ ወደ ከተማ የገቡ ታጣቂዎች ከፍተኛ ጉዳት መድረሳቸውን አመልክተዋል። ከባለፈው ሳምንት ሐሙስ ጀምሮ ወደ ከተማ ለመግባት ዝግጅት ሲያደርጉ እንደነበረና ጥቃት ሊደርስ ይችላል በማለት በስጋት አካባቢውን ለቀው የወጡ በርካታ ነዋሪዎች ስለመኖራቸው አብራርተዋል። ያው ተመጡ ነው እንገባለን የሚለው ሳምንት ሞልተዋል። ለሰው አልመሰለም ታውቃለህ። ያው አረዳ አስተዳዳሪም ችግር የለውም እየሄዳላችሁ ሳይናገር ዝም ብለ ወጥቶ እየሄዱ ነው ባለመች እያለ እየተናገረ ነበረ። መጨረሻ ላይ ሲቀብዱ ራሳቸውም ትሎ ሄዱ ሳይሆን እ ያው ተወሰነ ሰው አራት ሰው ሞተ። ከዛ በኋላ በየቦታው እየገደሉ ነበረ እ ማክሰኞ ሮ በሙስ ሰው እየሞተ ነበረ። ሳምንቱ ሙሉ ሰው እየገደሉ ነበረ አንድ ሁለት ሶስት እያሉ ያው፣ መጨረሻ ትናንትና ማታ ከተማ ገቡ። በቃ ጠዋት ላይ ፖሊስ ጣቢያ ገቡ። ጤና ጣቢያ ናካ አንዳንድ ቤቶችን እያቃጠሉ ሰዎችን እየፈለጉ እየገደሉ ነበር። በሰዳል ወረዳ በንግድ ስራ ተሰማርተው የነበሩት ስማቸው እንዲገለጽ ያልፈለጉ ሌሎች ሁለት ነዋሪዎች እንደነገሩም ጥቃቱን ሸሽተው እስከ ዛሬ ሁለት ድረስ ነዋሪው ወረዳውን ለቀው እየወጡ ይገኛሉ። በአካባቢው ኔትወርክ በመቋረጡ ወደ ጫካም ሆነ ሌሎች ስፍራዎች ከሸሹ ሰዎች ጋር ለመገናኘትና የጉዳት መጠኑን በግልጽ ለማወቅ አለመቻሉንም ጠቁመዋል። በወረዳው በነበሩ ፖሊሶች ላይም ጉዳት መድረሱንና ሌሎችም መታገታቸውን ነዋሪዎቹ ገልጸዋል። ማስተዋሪያዎችን መኪናም የተቃጠለ ይዟል። ቤት ንግድ ምናምን ነበረ እንዳለ ቴቼ ነው የወጣሁት። መጋዘንም ነበረ እንዳለ ቴቼ ነው የወጣሁት። እንዴት እንደሆነ ራሱ አላወቁም። የወጡትም በእግር ነው። በጫካ ገብቶ የወጡት እንጂ በሆስፒታል የትም፣ መኪናም መንቀሳቀስ አይችልም። ማንም ገብቶ ማውጣት አይችልም በአሁኑ ሰዓት እና ማንም ሬሳውን ራሱ ያነሳ ሰው የለም። የወጡም አለ ያልወጡም አለ። የሞቱ የተረጋገጠ ወደ አራት ሰው ነው የተረጋገጠ። ሌሎች ደግሞ አልተረጋገጠ እና እስካሁን ገና ይጠራል ማለት ነው የወጡም የቀሩ የደረሰ ይገላሉ። ምንም ሰው ጋር አፍሶ የሄዱም አሉ ብዙ ሰዎች እና የአፈሱም የቁጥሩም አልታወቀም። ገና ስልክ ይዛ ላይ ተቋርጦ ስላለ አልተጣራም። የቤንሻንጉል ጉሙዝ ክልል ፖሊስ ኮሚሽን ኮሚሽነር አብዱላዚ መሀመድ በካማሺ ዞን ሰዳል ወረዳ የጸጥታ ችግር መፈጠሩን ያረጋገጡ ሲሆን ችግሩን ለመፍታት ወደ ስፍራው አቅንቶ እንደሚገኙ አመልክተዋል። የክልሉ ፖሊስ በስፍራው በመድረስ በትናንትናው እለት በታጣቂዎች ላይ እርምጃ ሲወስድ መቆየቱንና በወረዳው የደረሰውን የጸጥታ ችግር በተመላ የተመለከተ ዝርዝር መረጃ በነገ ዕለት እንደሚገልጹ አስረድተዋል። ሽፍታ ታጥቆ ከልዩ ኃይል ጋር ከመደበኛ ፖሊስ ጋር ቀን ሙሉ ነው። ተካሂዶ የነበረ እን ሙሉ በቃ እሱ ነው። እስቲ ሰብሰብ ያለው መረጃ አላገኘውም። ከሁለት ዓመት በፊት በካማሺ ዞን ተፈጥሮ በነበረው ግጭት ከሰባት ሺህ በላይ ዜጎች ከቤት ንብረታቸው ተፈናቅሎ ነበር። በወቅቱ በተካሄዱት የሰላምና የእርቅ ጉባኤዎች ዜጎች ወደ ቀድሞ ቀያቸው እንዲመለሱ መደረጋቸውን ከቤንሻንጉል ጉሙዝ ክልል የአደጋ ስጋት ስራ አመራር ኮሚሽን እየተገኘ መረጃ ያመለክታል። ለዲ ደብልዩ ዘገባ ነጋሳ ደሳለኝ ከአሶሳ